ጋዜጠኛ ተመስገን ደሳለኝ በመኖሪያ ቤቱ ባዘጋጀው የእራት ግብዣ በርካታ ታስረው የተፈቱ ፖለቲከኞችና ጋዜጠኞች ተገኝተው ነበረም። በስተመጨረሻ አካባቢ ፖሊስ ደርሶ የሆነውን በቦታው የነበረውና በአጋጣሚ ከእስር የተረፈው ጋዜጠኛው ውብሸት ታየ የአይን እማኝነቱን እንዲህ ገልጾልናል። እንግዲህ ዝግጅቱ የነበረው ያው ከእስር የተፈቱ ሰዎችን ጃኑ በማልበስ እንኳን እግዚአብሔር አስፈታችሁ በርቱ፣ አይዟችሁ የሚል ከዚህ የተለየ ምንም አልነበረም ያው ወንድማማቾችንን ጓደኛሞችንን ብዙዎቻችን አብረን የቆየን ተለያይተን የቆየንን ብዙዎቹ ተመላልሰው ሲጠይቁን የነበሩ ናቸው እነሱ ያዘጋጁ ዝግጅት ነው ዝግጅቱ ከተጠናቀቀ በኋላ ልንወጣ አካባቢ ሁለት ፖሊሶች መጡ እና ይህን ሰንደቅ አላማ ለምንድን ነው የሰቀላችሁት የተከለከለ ሰንደቅ አላማ ነው የሚል ጥያቄ ያነሱ እና አንስቶ ተገቢ ባልሆነ ሁኔታ የመጠምጠም ሁኔታና በእጁ ላይ ጠምጥሞ የመንቀሳቀስ ሁኔታ ስለነበረ አንደኛው ፖሊስ ጋዜጠኛ ተመስገን አይ በዚህ መልኩ አይደለም ማንሳትም፣ ካለብህ በዚህ መልኩ አይደለም ማንሳት ያለብህ፣ ለምድ እንደዚህ ምታደርገው ብሎ እባክህ እንደዚህ ያደርጋለሁ። በኋላ ይሄ ሁኔታ ቅሬታ የፈጠረባቸው ይመስለኛል። ፖሊሶቹ ያው ተጨማሪ ኃይል እንዲመጣላቸው ደወሉ እና የሚያስረዳ ሰው እንፈልጋለን፣ የተወሰነ የሚያስረዳ ሰው እንፈልጋለን ተባለ። በእንደዚህ አይነት ጉዳይ ላይ ደግሞ አንድ ሰው ልኮ ለአንድ ሰው ኃላፊነቱን መስጠቱ የሚከብድ ነው የሚሆነው። እዛ የነበሩት አስራ ሁለት ያህል ሰዎች ጉዳዩ አንድ ሰው የሚያስረዳው አንድ ሰው የሚሸከመው ጉዳይ አይደለም። ቀላል ጉዳይ ነው። እስረኞችን እንኳን እግዚአብሔር ያስፈታቸው የሚል ጉዳይ ነው። የተለየ ነገር የለውም። ስለዚህ በጋራ ነው ጉዳዩን የምንመለከተው ብለው እዛው ቆዩ። ስለዚህ እነሱን በአጠቃላይ ይዞ እያመነጫጨቁ ይዞ የመሄድ ሁኔታ የተከሰተውና ያው እስካሁን ድረስ በእስር ላይ እንዳሉ ነው የምንመለከተው። ጋዜጠኛው ብሸት ታየ ዛሬ ቀትር ላይ ታሳሪዎችን ጠይቋቸው እንደነበረና ስለ እነሱም ተከታዩን ብሎናል። በጣም ስሜት የሚነኩ ነገሮች ናቸው። በጣም የሚያሳዝነው እነዚህ ሰዎች በተለያየ መልኩ ያው በእስር ላይ የቆዩ ሰዎች ናቸው። እንደውም ስራ አበዛንባችሁ፣ ሸክሙን አበዛንባችሁ ይህን ሁሉ ሰው የተመላለሰ እንዲጠይቅ አደረግን እያሉ፣ በጣም የሚያሳዝን ነገር ነው። ስለ ራሳቸው አሁንም እያሰቡ አይደለም ያለውና ልብ ይነካል። ምን ማለት እንደሚቻል አላቅምና ያ ሁሉንም የምታውቋቸው ናቸው። በእስር ላይ ያሉ ሰዎች በጣም ትሁት ኢትዮጵያውያን ናቸው። የሚያስቡ ናቸው። ለዚች ሀገር መልካም ነገር የሚያስቡ ናቸው። ለልማቷ፣ ለሰላሟ፣ ለዲሞክራሲዋ ሌት ተቀን የሚጨነቁ ሰዎች ናቸው። እነዚህ ሰዎች እጣ ፈንታቸው መታሰር የሆነ እስኪመስል ድረስ እንግዲህ በየጊዜው እንደዚህ በዚህ መልኩስ ነው ወይ? ምናልባት በወቅቱ ትላንትና ማታ ያ ነገር ሲከሰት ሁኔታውን ለማጣራት እስከ ሁለት ሰዓት ድረስ ሊቆዩ ይችላሉ። ከተጣራ በኋላ ዛሬ ጠዋት ይወጣሉ የሚል ግምት ነበረ። ነገር ግን እስካሁን ቆይተዋል እና መቼም መቶ ሚሊዮን ህዝብ ያላት ሀገር ብዙ የደህንነት ኃይል ያላት፣ የፖሊስ ኃይል ያላት ምና ይህን ነገር አጣርቶ በአጭር ጊዜ ውስጥ በግማሽ ቀን ውስጥ ማለቅ የሚችል ነገር እስካሁን ቆይተናል። ነገ ምን እንደሚሆንም አናውቀውም። እና ቤተሰብም እየተጨነቀ ነው፣ ስለ ሁሉም እየተጨነቀ ነው እኮ እና ሰዎች ወጥተው መግባት አሳሳቢ እስኪሆን ድረስ እኔ አሁን ልጠይቃቸው ስመጣ እኔንም ያስገቡኛል ብዬ ነው ሳስብ የነበረው። ለምን ግልጽ ስላልሆነ ማለት ነው። እግዚአብሔር እንኳን አስፈታ ተብሎ ሰው እዛ ሊገኝ ይችላል፣ የተለያዩ ሰዎች ሊገኙ ይችላሉ። በምን መልኩ ነው አስራ ሁለት ሰው በአንድ ጊዜ ተጠራርጎ የሚገባበት ሁኔታና ትንሽ ቆም ብሎ ማሰብ የሚጠይቅ ሁኔታ ነው። እስረኞቹም አሁን ምን ያው መንፈሳቸው ጠንካራ ነው ይታወቃል። በጥሩ ሁኔታ ላይ ነው ያሉት፣ ግን እያሰቡ ያሉት አሁንም ስለ ሕዝቡ ሕዝቡ እንዲጨነቅ አደረግ ነው። እናንተንም ሸክም አበዛንባችሁ እያሉ ስሜታችንን የሚነካ ንግግር ነበር ሲናገሩ የነበረው። መልካም ነገር እንዲከሰት እንግዲህ እግዚአብሔርን እንለምናለን፣ እንጠብቃለን። ከኢትዮጵያ ሕዝብ ጋር ሆነም ማለት ነው እኛም በፖሊስ ጣቢያው ተገኝተን እንደ ማንኛውም ጥያቄ ያነጋገርናቸው ሲሆን ትላንት ያሰሯቸው ፖሊሶች ተደውለው ጥቆማ እንደደረሳቸው እንደነገሯቸውና ሁሉም ለፖሊስ ቃላችን አንሰጥም ማለታቸውን ነግረውናል። ታሳሪዎቹ ይህ ዜና እስከተጠናቀረበት ጊዜ ድረስ ክስ ያልተመሰረተባቸው ሲሆን ወደ ሌላ ቦታ ሊያዛውሯቸው ይችላሉ፣ የኮማንድ ፖስቱ መመሪያ በመጣስ ሊከሷቸው ይችላሉ የሚሉ ጭምጭምታዎች በእስር ቤቱ ሲወሩ ሰምተናል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ Keadis Addis